ከኢኮኖሚው ዓለም አዲስ አበባ ሲኤምሲ ተብሎ በሚጠራው አካባቢ የተገነቡ ቅንጡ ቤቶች ከ600 ሺህ እስከ 1 ሚሊዮን ብር ያወጣሉ በቦሌ በመገንባት ላይ የሚገኙ ቅንጡ ቪላዎች ደግሞ ከ2 ሚሊዮን 400 ሺህ ብር በላይ የተተመኑ ሲሆን በዋነኛነት በውጭ አገራት የሚኖሩ ኢትዮጵያውያንን ታሳቢ ተደርገው የሚሰሩ ናቸው። በየካ ክፍለ ከተማ በ200 ሚሊዮን ዶላር ካፒታል ዘመናዊ የመኖሪያ መንደር በመገንባት ላይ የሚገኘው የቻይናው ፀሐይ ሪል ስቴት ቤቶች እስከ ሰባት ሚሊዮን ብር እንደተተመኑ በማሻሻጥ ስራ ላይ የተሰማሩ ባለሙያ ለዶይቸ ቨለ ተናግረዋል። ቅንጡ የመኖሪያ ቤቶች በመገንባት ሥራ ላይ የተሰማሩት የግል ኩባንያዎች በዋነኛነት አዲስ አበባ ላይ አተኩረዋል። አቶ ሲሳይ ዘነበ በአዲስ አበባ ዩኒቨርሲቲ የከተማ ፖሊሲ ጥናት ትምህርት ክፍል መምህርና ተባባሪ ሊቀመንበር ናቸው። አዲስ አበባ እኮ የአገሪቷ ስልሳ በመቶ ጂዲፒ የሚንቀሳቀስበት ከተማ ነው። ትልቅ ኢኮኖሚ ነው። የአዲስ አበባ ፖፑሌሽኑም ስንመለከት ቀላል የሚባል አይደለም። የኢኮኖሚክ አግሎሜሬሽን እና ኒዱም የሀውሲንግ ኒድ ከፍተኛ ነው። ያሉት ፋይናንሻል ተቋማት፣ ኢንተርናሽናል ድርጅቶች፣ ሌሎችም ለሪል ስቴት ኮንትሪቢዩት የሚያደርጉ ነገሮች አዲስ አበባ ላይ መከማቸታቸው የሚያጠያይቅ ነገር አይደለም። ከዛ የመነጨ ነው። የኢኮኖሚው ዶሚነንስ ጋር የተያዘ ነው። ፕራይሜት ሲቲን መሆኑን አልዘንጋ። በዛ መጠን ሌሎችም ኢኮኖሚክ አክቲቪቲስ አዲስ አበባ ላይ ኮንሰንትሬት ያደርጋሉ። ያኛውም በሪል ስቴት ላይ ይንጸባረቃል እንጂ በመካከለኛ ደረጃ አዲስ አበባ ቀጥሎ ያሉት ከተሞች ላይ አሉ። እንደ አዲስ አበባም ባይሆን ባለፉት አስር አመታት የታየው ኢኮኖሚያዊ እድገት ከውጭ ሀገራት የሚላከው ገንዘብና በዋና ከተማዋ የሚታየው መንግስታዊ ያልሆኑ ድርጅቶች እንቅስቃሴ መጨመር ለቅንጡ የመኖሪያ ቤቶች ፍላጎት እድገት ዋነኛው ምክንያት እንደሆነ የተለያዩ ጥናቶች ይጠቁማሉ። በ1980ዎቹ መገባደጃ የመኖሪያ ቤቶችን ለመገንባት ብቅ ያሉት የግል ኩባንያዎች በርካታ ፈተናዎችን ተጋፍጠዋል። ከቀዳሚዎቹ መካከል አንዱ የሆነው ጃክሮስ ሪል ስቴት ኩባንያ ከ250 ደንበኞቹ ወደ 27 ሚሊዮን ብር ቢሰበስብም ኪሳራ ገጥሞት ባለቤቱ ለእስር ተዳርገዋል። ከ1997 ዓ.ም ምርጫ ማግስት አዲስ አበባን የተረከበው የባለ አደራ አስተዳደር ሰፊ መሬት ለዚሁ የቤት ግንባታ ማዘጋጀቱ በርካታ ኩባንያዎች ወደ ዘርፉ እንዲገቡ አግዟል። በ2002 ዓ ም የኢትዮጵያ ኢንቨስትመንት ኤጀንሲ አንድ ሺህ አምስት መቶ ኩባንያዎች በቤት ግንባታው ዘርፍ እንዲሰማሩ ፈቃድ ሰጥቶ ነበር። ኩባንያዎቹ የሚያንቀሳቅሱት የገንዘብ መጠን ቢጨምርም የአዲስ አበባን የቤት እጥረት በመቅረፉ ረገድ ግን እምብዛም የተሳካላቸው አይመስልም። አሁንም አቶ ሲሳይ ዘነበ እንግዲህ በፖሊሲ ሌቭል አንዱ ይታቀፍና ቤቶችን ግንባታ ያስወግዳል፣ ይፈታል፣ ይባል ሴክተር አንዱ ነው ግን አሁን ባለው ሁኔታ የመንግስት ሶሻል ሀውሲንግ ነው ትልቁን ድርሻ እየተጫወተ ያለው ይህንን ስል ሪል ስቴት ሃውሲንግ ብቻ አይደለም የኢንዱስትሪ ፓርክን ዴቨሎፕመንትን ስንመለከት መንግስት የውጭን ኢንቨስትመንት አትራክት ለማድረግ በሚያደርገው ጥረት ውስጥ የኢንዱስትሪል ፓርክ ዴቨሎፕመንትን የመንግስት ከፍተኛ ድርሻ ነው። ኢንፍራስትራክቸሩን በማቀረብ የመሳሰሉትን። ስለዚህ አሁን ባለው ደረጃ ይሄ ነው የሚባል የጉልህ ሚና የተጫወቱ ባይሆንም ወደፊት ትልቅ ጠቀሜታና ልማቱን ወይም የቤቶችን ችግር ለመፍታት ትልቅ አስተዋጽኦ ያደርጋል የሚል ግምት አለኝ። አቶ ሲሳይ ዘነበ የቤት ግንባታው ዘርፍ ከፍ ያለ የገንዘብ አቅም የሚጠይቅ የስራ ዘርፍ እንደሆነ ይናገራሉ። የአቅርቦት እጥረትና የህብረተሰቡ የመግዛት አቅም ውስንነትም ሌላው ፈተና ነው ባይ ናቸው። ቤት እንግዲህ ኤክስፔንሲቭ ቬንቸር ነው። አንዱ የፋይናንሻል አቅም ነው። በኢትዮጵያ ውስጥ ለቤት ልማት የሚባል ዴዲኬትድ የሆነ የፋይናንሻል ተቋም የሚያበድር የለውም። ሌላው የጥሪቃ አቅርቦት ነው አንድ ሪሰርች ከብታውን አቅርቤ ነበር። የፎረን ከረንሲ የሚጠይቅ ነው። የእኛ ቤት ግንባታ መጠን ወደ ሰባ አምስት ፐርሰንት የሚሆነው ሮ ማቴሪያል ኢምፖርተን ነው። ሀያ አምስት ፐርሰንት እና እዛ አካባቢ የሚሆነው ነው እንግዲህ ከሎካል የሚሆነው እና የፎረን ከረንሲ የሚጠይቅ ፋይናንስን የሚጠይቅ የኢንፍራስትራክቸር ፕሮቪዥንን የሚጠይቅ የመሬትን አቅርቦት የሚጠይቅ ነው። ይሄ ሁሉ ሲዳመር ማነቆች ይሆናል ብዬ ገምታለሁ። ሌላው የሰው የመግዛት አቅም፣ እኛ ህብረተሰብ ቤትን የሚያክል ኢንቨስትመንት አንዴ ከፍሎ የመግዛት አቅሙ አነሳ ነው። ሌላው ለኪራይ የሚባል የኢንቨስትመንት የሪል ስቴት ትን የለም። አቅሙን እንኳን ተከራይቼ እኖራለሁ ለግዣ የሚቀርብ ስለሆነ አቅም የሚጠይቅ ስለሚሆን አቅም የሌለው ህብረተሰብ ባለበት ሁኔታ ላይ ደግሞ ሰፕላሉ መጨመር ሌላው ደግሞ ፈተና ነው የሚሆነው። በቤት ግንባታው ዘርፍ የተሰማሩ ኩባንያዎች ከደንበኞቻቸው ገንዘብ ሰብስበው ግንባታውን ለማጠናቀቅ ቃል በገቡበት ጊዜ ባለማድረሳቸው ጉዳያቸው ወደ ፍርድ ቤት ሲሄድ ይስተዋላል። አብዛኞቹ ክሶች ለቤት ገዢዎች ተፈርደዋል። አክሰስ ሪል ስቴት በደንበኞቹና ፕሬዚዳንቱ ውዝግብ ውስጥ ከመውደቁ በፊት ከአንድ ቢሊዮን ብር በላይ ከገዢዎች ሰብስቦ ነበር። አቶ ሲሳይ ዘነበ የኢትዮጵያ የቤት ግንባታ ዘርፍ የራሱ መተዳደሪያ ሕግ ያስፈልገዋል ሲሉ ይናገራሉ። ፕሮፐርቲ ዴቨሎፕመንት ሌጋል ፕሮቪዥን ፕሮቴክሽን ያስፈልገዋል። የሪል ስቴት ሕግ እንደ በድራፍት መልክ እንዳለ አውቃለሁኝ። ግን ያንን መድበል ከሌለበት ፕላትፎርሙ የለም ማለት ነው። ያ ችግር ሊኖር ይችላል። ሌላው የርሴት ካምፓኒስ እንደ ኮንትራት አድሚኒስትሬሽን ነው ያሉት። እዚያ ጋር ገንዘብ ከደንበኞቻቸው ይቀበላሉ፣ ገንብተው ለማስረከብ ነው የሚደረገው ውሉ። እንግዲህ ይሄ በአብዛኛው ፕሮቴክሽን የሚያስፈልግበት ቬንቸር ስለሚሆን በእኔ ግምት በውሉ አለመገኘት ነው። በቤት ግንባታው ዘርፍ የተሰማሩ የግል ኩባንያዎች በአማላይ ማስታወቂያዎቻቸው ደንበኞቻቸውን ለመማረክ ይጥራሉ። ኩባንያዎቹና ማስታወቂያዎቻቸው ቃል የገቡትን ማሳካት ሲሳናቸው ከደንበኞቻቸው ጋር ከፍርድ ቤት ሙግት ይገጥማሉ። ይህ ባለፉት አስር ዓመታት በተደጋጋሚ የተስተዋለ ክስተት ነው። አቶ ሲሳይ ግን ዘርፉ በእውቀት ሊመራ እንደሚገባ ያምናሉ። ባለፈው ሳምንት የአፍሪካ ሪልስቴት ሶሳይቲ በማዘጋጀት ኮሚቴውን ምመራ ነበርኩኝ። እዛ ኃላፊነትም የወሰን ነው። የትምህርት ተቋሙ እኛ ልናግዝ የምንችለው እውቀት ላይ የተመሰረተ ሪል ስቴት ደቨሎፕመንት ቢኖር ነው። አሁን ሪል ስቴቱ እየተመራ ያለው በእውቀት ላይ የተመሰረተ አይደለም። እየተሰሩ ያሉ ሕንፃዎች ሕንፃ ጫካ እየሆኑ ነው። ስለዚህ እውቀት ላይ የተመሰረተ ሪል ስቴት ደቨሎፕመንት መኖር አለበት። ይሄ ደግሞ ኢንቨስትመንት ነው፣ ረጅም ጊዜ የሚጠይቅ ኢንቨስትመንት ነው እና የትምህርት ተቋሙ እውቀትም ላይ ቤዝድ የሆነ ልማትን እንዲመጣ ኖሌጅን ማሳተፍ መፍጠር ይገባል በምሎ ነው የተነሳው። እና ምሳሌ እኔ ባለሁበት ቼር ውስጥ የፕሮፐርቲ ቫሉዌሽን ማስተርስ ፕሮግራም የተጀመረ ለአንድ አራት ዩኒቨርሲቲዎች የሪል ስቴት ኢዱኬሽን ተጀመረው። ሌሎች ሀገሮችን ስንመለከት ኬንያ፣ ታንዛኒያ፣ ዩጋንዳን ብንመለከት ለረጅም ጊዜ ትምህርት ተቋም ፈጥረው በትምህርት ላይ የተመሰረተ ልማትን እያካሄዱ ነው። እንግዲህ ይህንን ያልኩት በትምህርትን በእውቀትም ገና ላግ እያደረግን ነን። ዩኒቨርሲቲ ኦፍ ናይሮቢ በአስራ ዘጠኝ መቶ ሀምሳ ስድስት ነው ትምህርት ተቋሙን የከፈቱት፣ እኛ በአሁኑ አመት ነው። ይሄ አንዱ ስቴክ ነው በእውቀትን በተሳለጠ መልኩ መሄድ። ሌላው የመንግስት ከፍተኛ ድርሻ መንግስት ፖሊሲዎችን፣ ስትራቴጂዎችን ኢኔብሊንግ ኢንቫሮንመንትን በመፍጠር አልሚው እና የፋይናንስ ተቋሞች ደግሞ የፋይናንስ ፕሮቪዥንን በመፍጠርና የህግም ማዕቀፍ ተፈጥሮለት የብዙ ሴክተሮች የብዙ አክተሮች ስቴክሆልደሮች ቅንብር ውጤት የሚያመጣው ሶሉሽን እንጂ አንዱ ሴክተር ወይ ከአንዱ ባለድርሻ አካል የሚጠበቅ አይደለም። የተቀናጀ ልማትና የተቀናጀ ጥምረት እና ኢንቴግሬሽን የሚጠይቅ ጉዳይ ነው። አድማጮች፣ የዛሬው የከኢኮኖሚዋ መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።